አሁን ደግሞ ወደ ኤርትራ እናመራለን። የኤርትራው ፕሬዚደንት ኢሳያስ አፈወርቂ መንግስታቸው በልዩ ልዩ አገር ውስጥ ጉዳዮች ዙሪያ በሚከተላቸው ፖሊሲዎች ላይ ማብራሪያና ገለጻ አደረጉ። የፕሬዚዳንቱ ገለጻና ማብራሪያ ባለፈው ሁለት ሺ አስራ አምስት ዓመተ ምሕረት የተገኙ የልማት እድገቶችና ውጤቶችን እንዲሁም በአሁኑ ሁለት ሺ አስራ ስድስት ዓመተ ምሕረት የተያዙ እቅዶችንም እንደሚያጠቃልል ተነግሯል። በኤርትራ ቴሌቪዥንና ድምፅ ሐፋሽ ሬዲዮ በተላለፈው የፕሬዝዳንት ኢሳያስ ገለጻ ላይ የተጠናቀረውን ዘገባ አዲስ አበባ ያቀርበዋል። ኤርትራ አዲስ ባወጣችው ናቅፋ ላይ ፕሬዚዳንት ኢሳያስ ባደረጉት ገለጣ አዲሱ ኖት ከመውጣቱ አስቀድሞ አስፈላጊው መሰናዶና ዝግጅት መደረጉን አስመልክተው እንዲህ ብለዋል። ቅርጻዊ ቁጠባዊ ምትዕራይ ንምምጻእ ለዓለም ነው። ነዚህ አላማው የምጣኔ ሀብት ይዞታውን ለማስተካከል ተብሎ ሲሆን ይህን አሰራር ለማገዝ ከሚችሉ መሳሪያዎች አንዱ ደግሞ ገንዘብ ነው። ሁሉም የምጣኔ ሀብት ጉዳይ ገንዘብ በመቀየር ይስተካከላል ማለት አይደለም። ያ ግን እንደ መጀመሪያ እርምጃ ሆኖ ሌሎች ብዙ የተዛቡ ጉዳዮችን ለማስተካከል ይቻላል። የአዲስ ናቅፋ መውጣት ለአገሪቱ የኢኮኖሚ አዲስ ተአምር ይፈጥራል ማለት አለመሆኑን ቀደም ሲል እንደተናገረው አበክረው የተናገሩት ኢሳያስ ዳሩ ግን መንግስት ኢኮኖሚውን ለማሳደግ ተጨማሪ ጥረት ያደርጋል፣ ዋስትናም ይሰጣል ብለዋል ፕሬዚዳንት ኢሳያስ። ስለ ኢትዮጵያ ህዳሴ ግድብም ይህን ብለዋል። አነ በአጠቃላይ ቁርኡ ዘይኮነ ብቆንዱ ንፖለቲካዊ መሳሪያ በአጠቃላይ ግልጽ ያልሆነ መጀመሪያውኑ ለፖለቲካዊ መሳሪያ ተብሎ የተጀመረ ነው። ቢመሰረትም ባይመሰረትም የሚያስከትለው አንድምታ በዋናነት በዋናነቷ ተጎጂ ወገን የኢትዮጵያ ሕዝብ ስለሆነ ያለቀለቅ ጉዳይ ነው። ሰዓቱም ደርሷል። ማለቁም አይቀርም። ከዓመትና ሁለት ዓመት በኋላ ስራ ይጀምራል፣ ይቆማል፣ ይተከላል። ይህን እንደ እውነታ መቀበል ያለብን ጉዳይ ነው። ነገር ግን እንደ እውነታ ከመቀበል በኋላስ እኔ በበኩሌ ካለ ስብሰባ እየተደረገ ስሜት በተሞላበት ነገ ዛሬ ያልቃል ከማለት በስተቀር ቁም ነገሩን እንደምንገልጸው መረዳት ያለብን ጉዳይ ነው እኛ በተለይ እኔ በቅርብ የተከታተልኩት በቅርብ የተከታተልኩት ጉዳይ ነው። የኤርትራ ህዝብ በደንብ የሚያውቀው ጉዳይ ነው። ይህ ፕሮጀክት ሲጀመር እንዴት እንደተጀመረ ስለምናውቅ አሁን የሚያነጋግር ያለው ጉዳይ ለህዝብ ግንኙነት ማለትም ለፖለቲካ ፍጆታና ጊዜ ለመግዛት የሚደረግ ነው። የሚከተለውን ችግርና ጉዳት ግን ሰፋ አድርጎ የሚያናግርበት ደረጃ አልደረሰም። ባለፈው ዓመት የነበረው ድርቅና የአዝመራ አለመሳካት መላውን የአፍሪካ ቀንድ እንደጎዳ ይታወቃል። ከዚህ አኳያ ኤርትራ ውስጥ ስለነበረው የምግብ ሁኔታ ፕሬዝዳንት ምክንያቱም ከመስጥ ጸገም ይፈልናንተ ወልቆ አግን አብዞም ዝሓለፉ ዓመታት ብቀጣሊ ድርቁ ገሬ ለምስል ማጋነን እንዳይመስል እንጂ ባለፉት ዓመታት ጥሩ ዝናብ ስለነበረ ብቻ ሳይሆን አሰራራችን ይጠቅምናል ብለን ተዘጋጅተን ስንሰራን የከረም ነው። ሌሎች ሀገሮች ለአምስትና ለአስር ዓመት መጠባበቂያ የሚሆን ይዘው በመቆየት ሰዎች ሲርባቸው ማደል ቢጀምሩም እኛ እንደነሱ አይነት ሁናቴ ላይ ነገሮች ሳይደርሱ ችግር እንደሚመጣ ግምት ውስጥ በማስገባት ችግሮችን ለመወጣት የሚያስችሉን ዝግጅቶች አድርገን ችግሩን ለመወጣት ዝግጁ መሆናችን ስላለብን ይህ አሰራር ጥሩ ልምድ ያካበትንበት ስለሆነም ጭምር እስካሁን የሚያሳስብ ሁናቴ አልታየም። ፕሬዝዳንቱ በአገር ጉዳዮች በዓለም አቀፍ ዙሪያ የተለያዩ ነጥቦችን አንስተዋል። በመጨረሻም ስለ ውጭ ፖሊሲያቸው ሲናገሩ ከሳውዲ አረቢያ ጋር ስለጀመሩት ጸረ ሽብር ትብብር ማለትም የመን ውስጥ ያሉትን ሽምቅ ተዋጊዎች ለመውጋት ስላለው እቅድም እንዲህ ብለዋል። ሀገራት ናይ ዝዘዋ መንግስታት ናይ ትዘዋ አውራተን ዝያዳ ሓላፍነት ክስከማ ዝግብአን ንርግኣት ናይ ዝኸባቢ በዚህ አካባቢ የሚገኙ ሀገሮችም ሆኑ መንግስታት ዋና ኃላፊነት መሸከም የሚገባቸው አካሎች የአካባቢውን መረጋጋት ለማረጋገጥ ግጭት ሲያስከትሉ ወይም ሊያስከትሉ በሚችሉ መንስዎች ላይ እርምጃ መውሰድ ነው። እንደዛም ስለሆነ አዋጅ ከተደረገባቸው የጸረ ሽብር ውሎች ውስጥ እስካሁን ምንም ለውጥ ያላየንባቸው አዋጆች የአካባቢው አገሮች የሚያደርጉት ጥረት ስለሚያዋጣ ከሳውዲም ሆነ ሌሎች በዚህ አካባቢ ከሚገኙ ሸሪኮቻችን ጋር ግባችንን ለመምታት በአንድ ላይ ሆነን የምንሰራበት ጉዳይ ነው። ይህ በሳውዲ የወጣው የጸረ ሽብር ትብብር ከታላላቅ ሌሎች መደቦች ውስጥ አንድ ትንሽ መደብ ማለት ነው እንችላለን። ፕሬዚዳንት ኢሳያስ በኤርትራ ስላለው ከፍተኛ የመኖሪያ ቤት እጥረትም ተናግረዋል። መንግስታቸው ጥረቱን ከሌሎች ሸሪኮች ጋር በማድረግ በአሁኑ ወቅት በከተማም ሆነ በገጠር የሚታየውን የከፋ የቤት እጥረት አንድ እልባት እንደሚሰጠው ተናግረዋል። መንግስት በፖለቲካው ዘርፍም ብዙ ያቀደው እንዳለ የተናገሩት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በቀጣይነትም በተለይ በክልላዊና ዓለም አቀፋዊ ጉዳዮች ዙሪያ ትኩረት አድርገው ለሕዝቡም ገለጣ እንደሚያደርጉ ተናግረዋል።